በዩናይትድ ስቴትስ አርባ ሦስተኛ ፕሬዚደንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር ዓለም አቀፉን ወረርሽኝ ለመቆጣጠር ግዙፍ የተባለለት አስተዋጽኦ አበርክቷል። ፔፕፋር በተከታዩ ፕሬዚደንት ባራክ ኦባማም ተወርሶ ያንን የብዙዎችን ሕይወት ያተረፈ ድጋፉን ሲሰጥ ቆይቷል። የኦባማ የፔፕፋር ቅርስስ ምን ነበር? ፔፕፋር በ1996 ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር መሆኑ ነው የተጀመረው። ለአምስት ዓመታት ታስቦ የነበረ ሲሆን የተመደበለት የ15 ቢሊዮን ዶላር በጀት ነበር። ያኔ መርሃ ግብሩ እንደ ቅድሚያ ያስቀመጣቸው ሕክምናን፣ መከላከልን፣ ወላጆቻቸውን ያጡና ለኤች አይቪ የተጋለጡ ሌሎችም ሕፃናትን በቅርብ መደገፍና መንከባከብን ነበር። ለአዲሱ 2017 ዓመት ለፔፕፋር ማካሄጃ 6.8 ቢሊዮን ዶላር ተጠይቋል። ይህ ገንዘብ ላለፈው 2016 ዓመተ ምሕረት ተመድቦ ከነበረው በ52 ሚሊዮን ዶላር ያነሰ ነው። ከዚህ ከተቀነሰው ገንዘብ አብዛኛው ይውል የነበረው ወትሮም ከኤች አይቪ ኤድስ ጋር ተያይዞ ወይም ተዳብሎ የሚከሰተውን ቱበርክሎስስ ወይም ቲቢን ለማከም ወይም ለመከላከል ጉዳይ ነበር። ዛሬ መድኃኒት እየወሰዱ ካሉ 18 ሚሊዮን ሰዎች 11 ሚሊዮኑ መድኃኒቱን እያገኙ ያሉት በፔፕፋር በቀጥታ ከሚደገፉ መርሃ ግብሮች ነው። ፔፕፋር፣ ኤድስ ቲቢና ወባን ለመዋጋት የተቋቋመው ግሎባል ፋንድና ሌሎችም ተቋማት እያደረጉ ያሉት መረባረብና እየሰጡ ያሉት ድጋፍ የሚሊዮኖችን ሕይወት አድኗል። ፔፕፋር የፕሬዚደንት ጆርጅ ቡሽ ግዙፍ ስኬት ተብሎ የሚነገርለት መርሃ ግብር ነው። ፕሬዚደንት ባራክ ኦባማስ እንዴት ይሆን የመሩት የኤድስ ጉዳዮች? ቃፊርና ተሟጋቹ ቡድን በምሕፃር አቫክ ይባላል መሪ ሚቸል ዋረን የሚናገሩት ፔፕፋርን ኦባማም በጥሩ ሁኔታ እንደያዙት ነው። ፔፕፋር ፍጹም ድንቅ በሆነ ሁኔታ ነው የቀጠለው። ለኤድስ ምላሽ የተሰጠባቸውን ከአስር ዓመታት በላይና የኤድስን ወረርሽኝ የ35 ዓመታት ቢጋር መለስ ብለን ስንቃኝ ፕሬዚዳንት ኦባማ በዓለም አቀፍ ልማት መስክ ታይቶ በማይታወቅ ሁኔታ የተሳካና የተዋጣለት የሆነውን ፔፕፋርን በጥሩ ሁኔታ መርተውታል። ፔፕፋር ዛሬ ከቡሽ ውርስነት በላይ መዝለቁንም ዋረን ይናገራሉ። የፕሬዝዳንት ኦባማ የሥልጣን ዘመን እየተጠናቀቀ ባለበት በዚህ ጊዜ ፔፕፋር የብዙ ፕሬዝዳንቶች ቅርስና ውርስ ሊሆን ነው። እንግዲህ የፕሬዝዳንት ጆርጅ ቡሽ ብቻ ቀጣይ መርሃ ግብር አይደለም። የዩናይትድ ስቴትስ መንግሥት የሁለቱም አብይ ፓርቲዎችና የፕሬዝዳንቶቿም ድጋፍ ያለው እውነተኛ ውርስ የሆነ መርሃ ግብር ነው። ይሁን እንጂ የተሻለም ሊሆን ይችል እንደነበረ ሚቼል ዋረን ይጠቁሙና፣ ዛሬ በዓለም ዙሪያ መድኃኒት እየደረሰው ያለው ሰው 18 ሚሊዮን ቢሆንም ኤች አይቪ በደሙ ውስጥ የሚገኝ ሰው ቁጥር ግን ከ38 ሚሊዮን በላይ መሆኑን ያመለክታሉ። ይህ መርሃ ግብር ፍጹም ነው? የለም፣ አይደለም። ፍጹም የሚባል ምንም መርሃ ግብር የለም። ቢገኝ ኖሮ ጥሩ የሆነ የነበረውን ያህል ገንዘብ አግኝቷል። መርሃ ግብሩ አላገኘም። የበለጡ የገንዘብ ምንጮችን መጠቀም ይችል ነበር። ይሁን እንጂ ውጤቱን ስናየው በፕሬዝዳንት ኦባማ አስተዳደር አመራር በሁለቱም አምባሳደሮች በኤሪክ ጉዝቢ እና ዴቢ ብሬክስ አመራር ስር የተመዘገቡትን ውጤቶች ስንመለከት በእውነቱ እጅግ ድንቅ በሆነ ሁኔታ ነው ሥራው የተከናወነው። ዶክተር ጉዝቢና ዶክተር ብሪክስ የዩናይትድ ስቴትስ ዓለም አቀፍ የኤድስ መርሃ ግብር ዳይሬክተሮች ሆነው ሠርተዋል ፔፕፋርንም በሊቀመንበርነት መርተዋል። መርሃ ግብሩ የመዋዕለ ንዋዩን መልካም ፍሬ ያጨደው በከበዱ የምጣኔ ሀብት ሁኔታዎች ውስጥ የተከናወነና የከበዱ ሁኔታዎች በሚጠይቁት አያያዝ የተመራ በመሆኑ ነው ይላሉ ዋረን። ገንዘቡ እንዲያድግ የምንፈልገውን ያህል አላደገም። በአብዛኛው ጊዜ ተመሳሳይ ሆኖ ነው የዘለቀው። አንድ ማለት የሚቻለው ነገር ግን ፔፕፋር ምን ያህል ውጤታማ እንደሆነ ታይቷል። ሆኖም ይህ ለበጀቱ አለማደግ እንደ ማሳያ ወይም ማሳመኛ ሆኖ ሊቀርብ አይችልም። መረጃዎችን የሚጠቀመው በአዳዲስ መንገዶች ነበር። በጀቱ ባለፉት የመጨረሻዎቹ ጥቂት ዓመታት ተመሳሳይ ሆኖ ቢቆይም አዳዲስና በፈጠራ የታጀቡ ይበልጥ ስኬታማ የሆኑ የአቅርቦት መንገዶችና ዘዴዎችን ተጠቅመዋል። የሚችል ዋረን ሐሳብ ግን በመጪው ዘመን ላይ ነው በአዲሱ የትራምፕ አስተዳደር በጀቱ ባለበት የመቀጠል ሳይሆን የመቆረጥ እጣ ሊገጥመው ይችላል ሲሉ ይሰጋሉ። ፔፕፋር የሁለቱም ፓርቲዎች ድጋፍ ያለው የሁለት ፕሬዝዳንቶች ውርስ ሆኗል። እስካሁን ላለው ጊዜ ፔፕፋር ካስመዘገባቸው ታላላቅ ውጤቶች ወደ ኋላ እንዳነፈገፍግ እኛ እንደ አቫክ ከአጋሮቻችንና በተለይ ደግሞ የድጋፉ ተቀባይ ከሆኑ የአፍሪካ ሀገሮች ጋር ሆነን ግፊታችንን እናጠናክራለን። የምንችለውን ያህል ወደፊት እንገፋለን። ይህ መርሃ ግብር ታላቅ ውጤት እያሳየ ያለ ኢንቨስትመንት መሆኑን ለትራምፕ አስተዳደር ለማሳመን በምንችለው ሁሉ እንሟገታለን፣ እንጥራለን። መልእክታችን ይሰማል፣ ይደርሳል? አላውቅም። ተመራጭ ፕሬዚዳንት ዶናልድ ትራምፕ ለዓለም አቀፉ የኤች አይቪ ኤድስ መከላከልና መቆጣጠር ትግል ሊሰጡ የሚችሉትን ድጋፍ አስመልክቶ ከምርጫው በፊትም ሆነ በኋላ ያሳዩት የሚያጠግብ ፍንጭ እንደሌለ ዋረን አመልክተዋል።